ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እንደ ኢህአዴግ አዲስ መሪ ልንመርጥ የቻልነው ጠንካራና ልዩ የሆነ ትግል ተካሂዶ ነው። ዶክተር አብይ የኢህአዴግ ሊቀመንበር ሆነው በመመረጣቸው እንደ ኦሮሞ ሕዝብ ዲሞክራሲያዊ ድርጅትም እንደ ኦሮሞ ሕዝብም ከፍተኛ ደስታ ተሰምቶኛል። የኦሮሚያ ፕሬዚዳንት አቶ ለማ መገርሳ ለክልሉ ቴሌቪዥን ጣቢያ በሰጡት ቃለ መጠይቅ ነው የተሰማው። ዝርዝሩ በዋናው የዜና አወጃ ይቀርባል። የመጪው የኢትዮጵያ ጠቅላይ ሚኒስትር ቀዳሚ ሥራዎችና ሚና ዙሪያም የቀድሞ ፓርላማ አባላት እይታ አላቸው። አንዱና ዋናው የመጀመሪያው ስራቸው መሆኑን አለበት ብዬ እማም ነው የተሀድሶ ሂደቱን ከኢህአዴግ እጅ አውጥተው ከአንድ ድርጅት እጅ አውጥተው አገራዊ ይዘት ባለው ተቋም እንዲመራ ማድረግ አለባቸው። በዛ የተሀድሶ ሂደት ውስጥ የኢህአዴግ ብቻ ሳይሆን ተቃዋሚዎች፣ ሲቪክ ማህበራት ህብረተሰቡን በየደረጃው የሚወክሉ የህብረተሰብ ክፍሎች እንዲሳተፉ ማድረግ አለባቸው። አቶ ልደቱ አያሌው ናቸው። ከአንድ ሌላ የቀድሞ የፓርላማ አባል ጋር የሰጧቸው አስተያየቶች በዕለቱ አብይ ርዕስ ይሰማሉ። እንደ አቶ ልደቱ አቶ ግርማ ሰይፉም እንዲሁ አስተያየት ሰጥተውናል። የእሳቸውም በመጽሔቱ ይቀርባል። አንዱ ዜናም ነው የሁለቱ በተጨማሪም ደግሞ አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ ሰኞ ንግግር ያደርጋሉ። ለኢትዮጵያ ህዝብ ጠቅላይ ሚኒስትር ለመሆንም ቃለ መሀላ ይፈጽማሉ። ብዙ መቶ ሺህ ደቡብ ሱዳናውያን ዛሬ አርብ ሙሉ ቀን የሞባይል ስልክ አገልግሎት ሳያገኙ ቀሩ፣ የሚሉ ዋና ዋና የዜና ርዕሶቻችን ናቸው። ጤና ስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ መጋቢት 21 2010 ዓ.ም ስርጭቶቻችን ጋር አስተናጋጆች አሉላ ከበደና አዲሱ አበበነን እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የሰዓቱን የዓለም ዜና አዲሱ የኦህዴድ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ለኢትዮጵያ ህዝብ ከሚያደረጉት ንግግር ብዙ እንደሚጠበቅ ሁለት የቀድሞ የፓርላማ አባላት አስታውቀዋል። ከዶክተር አብይ የሚጠበቀው ግን ጥሩ ንግግር ብቻ ሳይሆን በፍጥነት ወደ ተግባር እንቅስቃሴ መግባትም ነው በማለት የተናገሩት አቶ ልደቱ አያሌው ወጣቱ መሪ ለውጥ እንዲያመጡ በቂ ጊዜ ስሊሰጣቸውና ሊታገዙም ይገባል ይላሉ። የኢትዮጵያ ሕዝብ አብዮታዊ ዲሞክራሲ ግንባር የወዴድ ኢህአዴግ ዶክተር አብይ አህመድን በሊቀመንበርነት በመምረጡ መደሰታቸውን የገለጹት ደግሞ አቶ ግርማ ሰይፉ ሲሆኑ ዶክተር አብይ ለፓርላማው የሚያሰሙት የሹመት ንግግራቸው ስለ ሀገሪቱ የፖለቲካ ምህዳር መስፋትና ስለ ፖለቲካ እስረኞች ፍቺ ጉዳይም ማካተት እንዳለበት ጠቁመዋል። እንዳልነው የሁለቱም ማስተያየት በዘገባ ላይ ይቀርባል። የኢህአዴግ ምክር ቤት ከመጋቢት 11 2010 እስከ መጋቢት 18 2010 ባካሄደው ስብሰባ የኦህዲዱን ዶክተር አብይ አህመድን የግንባሩ ሊቀመንበር እንዲሆኑ መምረጡ ይታወቃል። ቀደም ባለ አሰራር መሰረትም ዶክተር አብይ የአገሪቱ ጠቅላይ ሚኒስትር በመሆን በመጪው ሰኞ በኢትዮጵያ ፓርላማ ፊት ቀርበው ቃለ መሀላ እንደሚፈጽሙና ከዚያም ለኢትዮጵያ ሕዝብ ንግግር ሊያደርጉ ቀጠሮ መያዙ ይታወቃል። የኦሮሚያ ክልላዊ ፕሬዚዳንት አቶ ለማ መገርሳ በቴሌቪዥን በሰጡት ቃል ስለ ምርጫው ሂደት አስረድተው ለኢትዮጵያ ሕዝብም ምስጋና አቅርበዋል። ትዝታ ብላቸው በቴሌቪዥን ላይ ከቀረበው ቃላቸው ቀንጨባ አድርጋ ይዛቀርባለች። የኦሮሚያ ክልላዊ መንግስት ፕሬዚደንት አቶ ለማ መገርሳ ትላንት ማታ ለኦሮሞ ብሮድካስት ኔትወርክ ማለትም ኦቢን ብቻ በሰጡት ቃለ ምልልስ ዶክተር አብይ በሊቀመንበርነት የተመረጡበት ሁኔታ ዲሞክራሲያዊና የመረረ ትግል የተካሄደበት ነው ብለዋል። እንደ ኢህአዴግ አዲስ መሪ ልንመርጥ የቻልነው ጠንካራና ልዩ የሆነ ትግል ተካሂዶ ነው። ዶክተር አብይ የኢህአዴግ ሊቀመንበር ሆነው በመመረጣቸው እንደ ኦሮሞ ሕዝብ ዲሞክራሲያዊ ድርጅትም እንደ ኦሮሞ ሕዝብም ከፍተኛ ደስታ ተሰምቶኛል። የምርጫው ሂደት በእውነቱ ልዩና አዲስ ነው። ጠንካራ ትግል፣ ሰፊ ትግል ተካሂዶ ነው። ይህን ውጤት ያየ ነው። ይህ ለኦሮሞ ሕዝብ የተሰጠው ኃላፊነት የረጅም ዘመናት ጥያቄው መልስ ነው ያሉት አቶ ለማ መገርሳ ለድጋፉ ሕዝቡንም አመስግነዋል። ኮረና ከነጀልቀብኔ ግምገማውን ጀምረን እስከምናጠናቀቅ ብቻችንን አልነበርንም። ሕዝባችንም ሌት ተቀን ሥራችንን በቅርብ በመከታተል አብሮን አምጧል። ስለ ኢትዮጵያ ሕዝቦች ዲሞክራሲያዊ ግንባር ኢህአደግም ሲናገሩ አጠፋንም፣ አለማንም አብረን ነው የሠራ ነው ያካሄድነውን ትግል አልፈው ድርጅታችን ያቀረበውን እጩ ተቀብለው ለመሪነት ስላበቁን እናመሰግናለን ብለዋል። በመቶ ሺዎች የሚቆጠሩ ደቡብ ሱዳናውያን ዛሬ አርብ ሙሉ ቀን የሞባይል ስልክ አገልግሎት ሳያገኙ መዋላቸው ተገልጧል። ምክንያት አገልግሎቱ የሚያቀርበው ቪቫሴል ከፈቃድ ጋር በተያዘ ከመንግስት ጋር ፍጥጫ ላይ ስለሆነ እና መንግስት ቪቫሴል ፈቃድ ለማግኘት የሚያስፈልገውን ክፍያ አልፈጸመም በማለት ካለፈው ማክሰኞ ሌሊት ጀምሮ ወደ 900 ሺህ ያህል ደንበኞች አገልግሎታቸውን እንዲቋረጥ አድርጓል። የማስታወቂያ ሚኒስትሩ ማይክል ማኩዊ በሳምንቱ መጀመሪያ ገድማ ለአሜሪካ ድምፅ በሰጡት ቃል ቪቫ ሴል ቀደም ሲል ከቀረጥና ከፈቃድ ማውጫ ክፍል ክፍያ ነጻ እንዲሆን የተወሰነ መሆኑን አመልክተው አሁን ግን ለስራ ፈቃድ በጠቅላላው 66 ሚሊዮን እንዲከፍሉ ቢጠየቁ ይኸው ነገ ዛሬ እያሉ ይታሻሉ ብለዋል። ነገር ግን የቀድሞ የኤስፒኤልኤም የሱዳን ህዝብ ነጻ አውጪ ንቅናቄ ዋና ጸሐፊ ፓጋን አሙም ትናንት ሐሙስ ለቪኦኤ በተናገሩት ቃል ቪቫሴል ለአመታት ይጠቀምበት ለነበረው ፈቃድ ተገቢውን ክፍያ የፈጸመ ስለሆነ አሁን እንደገና ለሌላ ፈቃድ እንዲከፍል መጠየቁ ትክክል አይደለም ብለዋል። ቪቫሴል ለኤስፒኤልኤም በተሰጠ ፈቃድ ደቡብ ሱዳን ውስጥ አገልግሎት መስጠት የጀመረው እንደ አውሮፓ አቆጣጠር በ2008 ዓ ም መሆኑ ይታወቃል። ሶሪያ ውስጥ የሚገኘው ዩናይት ስቴትስ መራሹ ጣምራ ኃይል አንድ አሜሪካዊን ጨምሮ ሁለት አባላቱ መንገድ ላይ በተጠመደ ፈንጂ እንጂ መገደላቸውንና ሌሎች አምስት መቁሰላቸውን የዩናይት ስቴትስ ጦር ኃይል አስታወቀ። ስማቸው እስካሁን ስማቸውን ይፋ ያላደረጉ ሁለት የዩናይት ስቴትስ ባለስልጣናት ለሮይተርስ የዜና አውታር እንደተናገሩት ጥቃቱ የደረሰው በሰሜናዊቷ የሶሪያ ከተማ ማንቢጅ ውስጥ ነው። ከጦር ኃይሉ ይፋ የሆነው ይህ መግለጫ ጥቃቱ ከደረሰባቸው የጣምራው ጦር አባላት አንዱ አሜሪካዊ መሆናቸውን አመልክቶ የሌላውን አልገለጸም። ቀደም ያለ መግለጫ ግን ፍንዳታው የደረሰበትን ስፍራም ሆነ ሰዎቹ የየት አገር ዜጎች እንደሆኑ አላመላከተም ነበር። የአደጋውን ዝርዝር የሚገልጽ ምርመራ እያካሄደ መሆኑንም ይኸው መግለጫ አክሎ ጠቅሷል። የጦር ኃይሉ ቃል አቀባይ ኮሎኔል ራያን ዲሎ የጥቃቱ ተጠያቂዎች እነማን እንደሆኑ አላመለከቱም። ዳሩ ግን ጥርጣሬ ቢኖረንም የምርመራውን ውጤት መጠበቅ እንፈልጋለን በማለት ዝርዝር ውስጥ ሳይገቡ ቀርተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የሩሲያ መንግስት ስልሳ የዩናይትድ ስቴትስ ዲፕሎማቶችን ከሀገሩ እንደሚባረር እንደሚያባረርና በሴንት ፒተርስበርግ ያለውን የአሜሪካ ቆንስላ እንደሚዘጋም ትናንት አስታውቋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሂትር ኖወርት ሩሲያ የወሰደችው እርምጃ ፍትህ የጎደለው ነው በማለት ምላሽ የመስጠት እድልም ሊኖረን ይገባል ይላሉ። የአሜሪካ ድምፅ የዲፕሎማሲ ዘጋቢ ሲንዲ ሻይን ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች። ሩሲያ ለተቀነባበረው ዲፕሎማቶችን የማስወጣት ተግባር የሚመጥን ምላሽ የመስጠት እቅድ እንዳላት ካስታወቀች በኋላ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ኖረት ፈጣን ምላሽ ሰጥተዋል። የሩሲያ ሰላይ ላይ የነበሩትና ሴት ልጃቸው ብሪታንያ ውስጥ የሩሲያ ነው በተባለ ነርቭ ኤጀንት ከተመረዙ ወዲህ ዩናይትድ ስቴትስ ብሪታንያና ሌሎች 25 አገሮች የሩሲያ ዲፕሎማቶችን የማባረር እርምጃ ወስደዋል። ቃል አቀባይ ኖሬት ግን የሩሲያውን እርምጃ ፍትህ የጎደለው ነው ብለዋል። ሩሲያ የተጎዳችው እሷ እንደሆነች አድርጋ መቅረብ የለባትም። በሁኔታው የተጎዱት በአሁኑ ወቅት በብሪታንያ ሆስፒታል ያሉት ሁለት ሰዎች ብቻ ናቸው። ሩሲያ ዲፕሎማቶችን በማባረር ምላሽ እንደምትሰጥ ያስታወቁት የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሲሆኑ የሌሎች ሀገሮች ዲፕሎማቶችም እንደሚባረሩ ጠቁመዋል። ሜር እርምጃው የተወሰደው በምላሽ መልክ ነው፣ ግን ምላሽ ብቻ አይደለም። አሁን እዚህ እያለን እንኳን የዩናይት ስቴትስ አምባሳደር ሚስተር ሃንትስማን በውጭ ጉዳይ ሚኒስትራችን ይገኛሉ። ምክትል የሰርጌ ርካኮቭ አሜሪካን ስለሚመለከቱት እርምጃዎች ይዘት እየነገሯቸው ነው። በሩሲያ የዩናይትድ ስቴትስ አምባሳደር ጆን ሃንስማን ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ ሩሲያ ባለፈው ዓመት ከ700 በላይ የሚሆኑ የአሜሪካ ዲፕሎማቶችን ባባረረችበት ወቅት የተጎዱት ተራ ሩሲያውያንና የሁለቱም ሀገሮች ግንኙነት ናቸው ብለዋል። አምባሳደሩ ቀጥለውም ዩናይትድ ስቴትስ አሁንም ቢሆን የመሳሪያ ቁጥጥርን፣ ሰሜን ኮሪያን፣ ሶሪያንና የመካከለኛው ምስራቅ መረጋጋትን በሚመለከቱ ወሳኝ ጉዳዮች ላይ ከሩሲያ ጋር መስራት እንደምትፈልግ ገልጸዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የዕለተ አርብ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። ቀዳሚው የዕለቱ አብይ ርዕስ ነው። አስቀድመን ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማለን። ያ መስመር እውነተኛ ዴሞክራሲያዊ ስርዓት ለመፍጠር የሚደረግ እንቅስቃሴ መሆኑን ካየን ያን ደግሞ በተግባር ምሮ ማሳየት እስከቻሉ ድረስ እንደዛ አይነት በሰላማዊ መንገድ የሚደረግ ሽግግር የሚፈጠርበት ሁኔታ እስካለ ድረስ በምንም መልኩ ይሄንን አዲስ ስርዓት የማዋለድ ስራ አብረን ለመስራት ዝግጆችንን፣ ዶክተር ብላነው እንዳነሳው ይሄ ኃላፊነታቸው የሚያስቀና አይደለም። አገሪቷን ቀውስ ውስጥ አስወጥቶ ወደ አንድነትና ቀና የሆነ መንገድ ማስያት በጣም ትልቅ ትዕግስትን የሚጠይቅ ትልቅ መተባበርን የሚጠይቅ ጉዳይ ስለሆነ የሚጠበቅብንን ኃላፊነት ለመወጣት ዝግጁ መሆናችንን በመግለጫ ውስጥ አካተናል። የመጪው የኢትዮጵያ ጠቅላይ ሚኒስትር የሚሆኑት የአዲሱ የኢህአዴግ ሊቀመንበር ማንነት በተቃዋሚ የፖለቲካ ድርጅቶች አይን እንዴት ይታያል? ለውጡንስ እንደምን ተቀበሉት ስንል ጠይቀን በትላንትናው ምሽት ከሁለት በውጭ አገር ከሚገኙ ተቃዋሚ ፖለቲካ ድርጅት መሪዎች ጋር ከጀመርነው ቃለ ምልልስ የተወሰደ ነው። የመጀመሪያው የአርበኞች ግንቦት ሰባት ሊቀመንበሩ ዶክተር ብርሃኑ ነጋ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ የኦሮሞ ዲሞክራሲያዊ ግንባር የውጭ ግንኙነቶች ኃላፊ ዶክተር ሐሰን ሁሴን ናቸው። በሁለተኛው አጋማሽ ጠብቋቸው። አድማጮች፣ ዛሬም እንደ ትላንት ሁሉ የስርጭታችን አብላጫ ከዚሁ ርዕሰ ጉዳይ ጋር ያቆየናል። አሁን ወደ ቀዳሚው የዕለቷ ግሬስ አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ለኢትዮጵያ ህዝብ ከሚያደርጉት ንግግር ብዙ እንደሚጠበቅ የቀድሞ ፓርላማ አባል አቶ ልደቱ አያሌው አስታወቁ። ከዶክተር አብይ የሚጠበቀው ግን ጥሩ ንግግር ብቻ ሳይሆን በፍጥነት ወደ ተግባር እንቅስቃሴ መግባት ነው ብለዋል። ወጣቱ መሪ ለውጥ እንዲያመጡ በቂ ጊዜ ሊሰጣቸው ሊታገዙም ይገባል ሲሉ አቶ ልደቱ ተናግረዋል። አቶ ልደቱን ያነጋገራቸው እስክንድር ፍሬው ተከታዩን አጠናቅረዋል። የፊታችን ሰኞ በፓርላማው እንዲካሄድ ቀጠሮ የተያዘለት ስነ ስርዓት ከበዓለ ሲመትን በላይ ነው። አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ በጠቅላይ ሚኒስትርነት ለኢትዮጵያ ህዝብ የሚያደርጉት የመጀመሪያ ንግግርም በብዙዎች ይጠበቃል። በተለይ ለለውጥ እንዲሰሩ የተመኙላቸው ተስፋ የጣሉባቸው ሁሉ ይህንን ንግግር በትኩረት መከታተላቸው አይቀርም። ይህ ንግግርና ቀሪውም ስነ ስርዓት በቀጥታ በቴሌቪዥን እንደሚተላለፍ ምንጮች ለአሜሪካ ድምፅ ገልጸዋል። ንግግሩ ስለ አዲሱ ሰው የፖለቲካ ዓላማና አገራዊ እቅድ የተሻለ ፍንጭ እንደሚሰጥም ይገመታል። ያኔ ጠቅላይ ሚኒስትር የሚባሉት አብይ አህመድ የመጀመሪያ ንግግር ምን አይነት ሊሆን ይችላል? የቀድሞው የፓርላማ አባልና የተቃዋሚ መሪ አቶ ልደቱ አያሌው አዎንታዊ ገጽታ እንደሚኖረው ይገምታሉ። ፈረንጆቹ ሮዚ የሚሉት አይነት በጣም የተዋበ በጣም የህብረተሰብን ቀልብ የሚስብ ንግግር ይዘው የሚመጡ ይመስለኛል። ብዙ ነገር በምንጠብቅበት ሁኔታ ነው እሳቸው ወደ ስልጣን የመጡት። አገሪቱ በጣም ከፍተኛ ችግር ውስጥ ነች። የሰላምና የመረጋጋት ትልቅ ችግር አለ። የህልውና አደጋ ችግር አለ። ህዝቡ ተስፋ አድርጎ የሚጠብቀው ነገር አለ። ለውጥ እየፈለገ ነው። ለውጥ እየጠየቀ ነው። ስለዚህ ከዛ ንግግር ብዙ ነገር ይጠብቃል። ብዙ ነገር ይጠብቃል። በእኔ እምነት ንግግሩ በዚህ ደረጃ የታሰበበት ይመስለኛለሁ። ግን መታወቅ ያለበት ንግግር ብቻውን በቂ አይደለም። ህዝቡ መርካት ያለበት ንግግሩ ስላማረ ንግግሩ የውስጥ ስሜቱን ስለኮረኮረው ሳይሆን ነገ ከነገ ወዲያ በሚወስዱት የተግባር እርምጃ ነው መደገፍም መነቀፍም ያለባቸው ብዬ ነው። ዶክተር አብይ አህመድ የገዢው ፓርቲ ሊቀመንበር ብሎም ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እንዲሆኑ የተመረጡት የኢህአዴግ ምክር ቤት ለስምንት ቀናት ያካሄደውን ስብሰባ ተከትሎ ነው። የእርሳቸው መመረጥም የተለያዩ አስተያየቶችን ማስከተሉን ቀጥሏል። አቶ ልደቱ አያሌው በእርሳቸው የአመራር ዘመን ላይ ተስፋ ቀጣሉት መካከል ናቸው። ያው ሁልጊዜ እንደምንለው የመሪ መለዋወጥ ድርጅቱ በአስተሳሰብ በመስመር በአመለካከት በፖለቲካ ባህል እስካልተቀየረ ድረስ መሰረታዊ ለውጥ ይመጣል ብዬ ባላምንም መሪ የራሱ ተጽዕኖ ይኖረዋል ብዬ አስባለሁ። ከዚህ አንጻር እርሳቸው መሆናቸው ደስ ብሎኛል። አንዳንድ ነገሮችን ተስፋ አድርጌ እንድጠብቅ አድርጎኛል። በሁለት ምክንያት አንደኛ፣ ወጣት ናቸው። የዚህ የሀፓ ሜሶን ጄኔሬሽን አባል አይደሉም እና በተለያዩ መድረኮችም ደግሞ ስለ መቻቻል፣ ስለ መደማመጥ፣ ስለ ሀሳብ የበላይነት፣ ስለ መግባባት ሲያወሩ ስለ ሰማሁ ምናልባት ይህን ሀሳብ ከራሳቸው አልፎ የድርጅቱ ባህል ማድረግ ከቻሉ በኢትዮጵያ ፖለቲካ ትልቅ መርታ ያመጣል ብዬ አስባለሁ። ሁለተኛ ኢትዮጵያ ውስጥ አሁን ያለው ከፍተኛ የሆነ የፖለቲካ ቅራኔ በአንድ ጉዳይ የሚገለጽ ነው። የብሔር ማንነትና የኢትዮጵያዊ ማንነትን የማስታረቅ ጉዳይ ነው። እዚህም ላይ ደግሞ በጣም ሚዛናዊ የሆነ አስተሳሰብ ሲያራምዱ ሰምቻለሁ። በአንድ በኩል የብሔር መብት ህገ መንግስቱ ላይ ባለው መልኩ በተግባር መተርጎም አለበት የሚል፣ በሌላ በኩል ደግሞ እንደ ኢትዮጵያዊ አብሮ የመኖር ጉዳይ የምርጫ ጉዳይ አይደለም፣ ግዴታ ነው። ሁላችንም ኢትዮጵያዊ ነን በኢትዮጵያ ታሪክ ምስረታ የተሳተፍንን ደማችን አጥንታችን አብሮ ፈሷል ስለዚህ በኢትዮጵያዊነት አብሮ የመቀጠል ጉዳይ የምርጫ ጉዳይ አይደለም የሚል ጠንካራ የሆነ አቋም ሲያራምዱ አይቻሉ ይሄ አቋም ከሳቸው አልፎ የድርጅታቸው እንዲሆን ተጽዕኖ መፍጠር የሚችሉ ከሆነ በኢትዮጵያ ፖለቲካ ትልቅ የሆነ መርታ ወይም ደግሞ የፓራዳይም ሽፍት ነው ብዬ አምናለሁ እነዚህ ነገሮች ተስፋ እንዳደርግ አድርገውኛል ግን ይህን ስል እርግጠኛ ሆኜ አይደለም ምክንያቱም የኢህአዴግን አሰራር እናውቃለን። አቶ ሽፈራውም ትናንት እንዳሉት በቡድን ነው የሚመራው። የዛ ቡድን መሪ ናቸው። ስለዚህ አሁን ባለው ሁኔታ ሀሳባቸውን ተቀባይነት እንዲያገኝ በማድረግ ረገድ ትልቅ ፈተና እንደሚኖርባቸው አውቃለሁ። ይችላሉ አይችሉም የሚለውን ነገርም የምናውቀው ወደፊት ይመስለኛል። እርግጠኛ ሆነን መናገር አንችልም። ግን በእኔ በኩል ትንሽ እምነት ተስፋ እንዳደርግ አድርጎኛል። ይሄ ሁለት ምክንያት ዶክተር አብይ ሰኞ የሚያደርጉት ንግግር በፍጥነት በተግባር መታገዝ እንዳለበትም አቶ ልደቱ ያምናሉ። በአዲሱ ጠቅላይ ሚኒስትር መወሰድ አለባቸው ካሏቸው እርምጃዎችም አንዳንዶቹን ጠቃቅሰዋል። ህዝቡን ሊያሳምን በሚችል መጠን የህዝቡን ጥያቄ ወደ መመለስ እንቅስቃሴ ውስጥ መግባት አለባቸው አንዱና ዋናው የመጀመሪያው ስራቸው መሆኑን አለበት ብዬ እማም ነው። የተሃድሶ ሂደቱን ከኢህአዴግ እጅ አውጥተው ከአንድ ድርጅት እጅ አውጥተው አገራዊ ይዘት ባለው ተቋም እንዲመራ ማድረግ አለባቸው። በዛ የተሀድሶ ሂደት ውስጥ ኢህአዴግ ብቻ ሳይሆን ተቃዋሚዎች፣ ሲቪክ ማህበራት፣ ህብረተሰቡን በየደረጃው የሚወክሉ የህብረተሰብ ክፍሎች እንዲሳተፉ ማድረግ አለባቸው። እኔ ከዶክተር አብይ እንደውም የምጠብቀው ራሳቸውን በአንድ አደገኛ ወቅት ላይ የአገርን ህልውና ለመታደግ እንደመጡ ጊዜያዊ መሪ አድርገው ማሰብ መቻል አለባቸው። ራሳቸውን የሽግግር ሂደት መሪ አድርገው ማሰብ አለባቸው። በተለይ ደግሞ ከሁለት ዓመት በኋላ የሚመጣው ምርጫ በኢትዮጵያ ለመጀመሪያ ጊዜ በታሪክ ነጻና ፍትሐዊ እንደሚሆን የኢትዮጵያ ህዝብ በዛ ምርጫ ያለምንም ተጽዕኖ የሚፈልገውን መንግስት የሚመርጥበት እንደሚሆንና ከዛ በፊት ያሉት ሁለት ዓመታት ለዛ ምርጫ የኢትዮጵያ ህዝብና የኢትዮጵያ የፖለቲካ ኃይሎች ተጨባጭ የሆነ ዝግጅት የሚያደርጉባቸው መሆኑን ማብሰር ያለባቸው ይመስለኛል። ዋናው ቁልፉ ጉዳይ እሱ ነው። ዶክተር አብይ አህመድ ወደ ከፍተኛው የመንግስት ስልጣን እየመጡ ያሉት ኢትዮጵያ ባልተቋጩ ፖለቲካዊ ችግሮችና በቀጠሉ ፈታኝ ሁኔታዎች ውስጥ ባለችበት ወቅት ነው። ይህ ደግሞ ከእርሳቸው የጠቅላይ ሚኒስትርነት ጊዜ ብዙ እንዲጠበቅ ምክንያት ሆኗል። አቶ ልደቱ እንደሚያስጠነቀቁት ግን ወጣቱ መሪ ለውጥ እንዲያመጡ በቂ ጊዜ ሊሰጣቸው ይገባል። እርሳቸው ብቻቸውን ብዙ ተአምር ይፈጥራሉ ብዬ አልጠብቅም። ግን እንደ አዲስ ወጣት መሪ የእምነት ዕዳ ወይም ዘበኔ ፍቶፍ ዘዳውት መስጠት አለብን ብዬ አምናለሁ። መጠበቅም ያለብን እንዲወድቁ ሳይሆን ውጤታማ እንዲሆኑ መሆን አለበት። በዛ ረገድ መርዳት መተባበር ያለብንን ነገር ሁሉ ማድረግ አለብን ብዬ አምናለሁ። የምንተባበራቸው ሰላማዊ ሰልፍ በማድረግ መፈክር በማሰማት አይደለም። የምንተባበራቸው ጊዜ በመስጠት ፋታ በመስጠት የሚያደርጓቸውን በጎ ነገሮች በማድነቅ በማበረታታት ሊያደርጓቸው የሚገባቸውን ደሞ ቀሪ ነገሮች በአግባቡ በማሳየት በዚህ ልንተባበራቸው ይገባል ብዬ አምናለሁ። የፊታችን ሰኞ ጠዋት በፓርላማ እንዲካሄድ ቀጠሮ በተያዘለት በዓለ ሢመት የሃይማኖት መሪዎች ዲፕሎማቶችና በርከት ያሉ ሌሎች እንግዶች እንደሚገኙ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። አሁን ደግሞ ወደ ሌላው የቀድሞ የፓርላማ አባል አስተያየት እናልፋለን። የኢትዮጵያ ሕዝብ አብዮታዊ ዲሞክራሲያዊ ግንባር ኢህአደግ ዶክተር አብይ አህመድን በሊቀመንበርነት በመምረጡ መደሰታቸውን የተናገሩት አቶ ግርማ ሴፉ ዶክተር አብይ ለፓርላማ የሚያሰሙት የሹመት ንግግራቸው ስለ ሀገሪቱ የፖለቲካ ምህዳር መስፋትና ስለ ፖለቲካ እስረኞች ፍቺ ጉዳይም ማካተት ይኖርበታል ብለዋል። እንደ ኢትዮጵያ አቆጣጠር ከ2002 እስከ 2007 የፓርላማ አባል የነበሩት አቶ ግርማ ሰይፉ ኢህአደግ ዶክተር አብይ አህመድም በሊቀመንበርነት መምረጡ እንደ ብዙ ኢትዮጵያውያን ያስደሰታቸው መሆኑን ለአሜሪካ ድምፅ ገልጠዋል። በእርሳቸው አስተያየት ኢህአዴግ ሊቀመንበሩን እንዴት መረጠ ከሚል ሰፋ ተደርጎ መታየት አለበት። አቶ ግርማ ሰይፉን ያነጋገራቸው መለስካቸው አማ ነው። እንደ ኢትዮጵያ ዘመን አቆጣጠር ከ2002 ዓ ም እስከ 2007 ዓ ም የፓርላማ አባል የነበሩት አቶ ግርማ ሰይፉ ኢህአዴግ ዶክተር አብይ አህመድን በሊቀመንበርነት መምረጡ እንደ ብዙ ኢትዮጵያውያን ያስደሰታቸው መሆኑን ለቪኦኤ ገለጹ። በእርሳቸው አስተያየት ኢህአዴግ ሊቀመንበሩ እንዴት መረጠ ከሚለው በላይ ሰፋ ተደርጎ መታየት እንዳለበትም አቶ ግርማ ሰይፎ ያስገነዝባሉ። ያው ከዚህ በፊት እንደሚታወቀው ግንባሩ መሪዎችን ሲመርጥ፣ ከዛ ደግሞ አምጥቶ ጠቅላይ ሚኒስትርም ፕሬዚደንትም ሲያደርግለት ሰው ድንገቴ ነው የሚሆንበት። ትክክለኛውን የሚፈልገው መሆኑን አለመሆኑን የሚያውቅበት መንገድ የለውም። እንዲያውም ሆን ብለው ከሰው ግምት ውጭ ሁሉ የማድረግ ነገር ያላቸው ይመስል ነበር። አቶ ግርማ አክለውም ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን መልቀቅ በኋላ ግን የሚቀጥለው ጠቅላይ ሚኒስትር ማን ይሆናል የሚለው ጥያቄ በኢትዮጵያውያን ዘንድ ሰፊ ውይይት በተለያዩ ዘዴዎች ሲካሄድ እንደነበረም ያስታውሳሉ። እንዲያውም እገሌ ቢሆንልን፣ እገሌ ቢሆንልን የሚል ምርጫ ውስጥም ገብቶ ነበር ይላሉ። ይሄ ምርጫ የሚያስተምረው ነገር እንዳለም ያብራራሉ። አንደኛ የኢትዮጵያ ህዝብ መሪውን ለመምረጥ ፍላጎት እንዳለው እንደሚችል ያሳየበት ነገር ነው ያለው እና ስለዚህ ገዥዎቻችን የሚማሩ ከሆነ መማር ያለባቸው የተወሰኑ ሰዎች ከመቶ ሰማንያ የማይሞሉ ሰዎች ተሰብስበው ኢትዮጵያ ህዝብ እጣ ፈንታ ላይ የሚወስኑ ሰዎችን ከመምረጥ ይልቅ ራሱ ህዝቡ መሪዎቹን የሚመርጥበት ሁኔታ መመቻቸት ይኖርበታል ብዬ አስባለሁ። አቶ ግርማ አክለውም አሁን የተመረጡት ዶክተር አብይ አብዛኛው ሰው ቢመረጡ ጥሩ ናቸው ብሎ ድምጽ ሲሰጥባቸው አስተያየት ሲያደርግባቸው የነበሩ ናቸው፣ በተለያየ መንገድ ማለት ነው። ስለዚህ እኔም ከኢትዮጵያ ህዝብ የተለየ ስላልሆንኩኝ የዶክተር አብይ መመረጥ አብረዋቸው ከቀረቡት እጩዎች የተሻሉ ናቸው ብዬ አምናለሁ። የተሻሉ የሚሆኑበት ነው ብዬ የማምንበት ግን ምክንያት ግን ከአብዮታዊ ዲሞክራሲ ማዕቀፍ ወጥተው ሌላ ነገር ያደርጉልናል ከሚል ሳይሆን የአብዮታዊ ዲሞክራሲ ማዕቀፋቸውን ይዘው ለኢትዮጵያ ሕዝብ ግን ሌላ አማራጭ የሚያስፈልገው መሆኑን የሚያካትት ሪፎርም ለማምጣት ዝግጁ ይሆናሉ። ከዚህ በፊትም ከሚያደርጓቸው ንግግሮች የለውጥ ፍላጎት ያላቸው መሆኑን ስላሳዩን ነው። ስለዚህ በአንጻራዊነት ተስፋ ሰጪ ናቸው ብዬ ስለማምን ደስ ብሎኛል ማለት ነው። እንግዲህ የደስታ የሚቆየው ምን ያህል ጊዜ ነው እናያለን። አሁን ከአስተያየቱ እንደምንረዳው ከሆነ የኢትዮጵያ ሕዝብ በአጠቃላይ ምናልባት በግንባሩ ጥልቀውን ወር አመራረጥ ላይ ተጽዕኖ ያሳደረ አድርገው ነው ያቀረቡት፣ ይመስለኝ። እውነት ነው እንደዚህ ያለ ነገር አለ። አዎ ምንም ጥርጥር የለውም። ጫና አለበት። ይሄ ጫና ባይኖር ኖሮ ለእነሱ ዝም ብሎ እንደ ቀላሉ ብድግ ያደረጉት ነገር አይደለም። ተጨንቀው ተጠበው እኛ የራሳችንን ፍላጎት እናሳካ ወይስ ደግሞ ህዝቡ የሚፈልገውን እናድርግ በሚለው ጭንቅ ውስጥ ገብተው ከዚህ የተሻለ ማድረግ ስለማይችሉበት ሁኔታ ውስጥ ስለገቡ ነው እንጂ ወደው በፈቃደኝነት የሰጡ ነው ብያል። አቶ ግርማ እንግዲህ ዶክተር አብይ በሚቀጥሉት ጥቂት ቀናት ውስጥ በፓርላማው በሚሰየሙበት ወቅት የሚያደርጉት ንግግር አለ ተብሎ ይገመታል። ለመሆኑ በርሶ እምነት በርሶ አስተሳሰብ የእሳቸው ንግግር መያዝ ይገባዋል የሚሏቸው ቁም ነገሮች ወይም ፍሬ ነገሮች ምንድን ናቸው? አሁን ዶክተር አብይ ሊያሳዩ የሚገባው ከሌላው ጋር መተባበር ነው። በቃ አሁን ምን መፎካከሪያ ጊዜያችን አይደለም። ልንፎካከር የምንችልበት ጊዜ እስኪመጣ ድረስ አሁን ልንተባበር ይገባል። ይሄ መተባበር ርን የሚያሳይ ንግግር ማድረግ አለባቸው ብዬ አምናለሁ። እሳቸው የሚያደርጉት ንግግር እንደ የኢትዮጵያ ጠቅላይ ሚኒስትርና የጦር ኃይሉ ጠቅላይ አዛዥ ሆነው ንግግር እንዲያደርጉ ይፈልጋለሁ እንጂ የኢህአዲግ ሊቀመንበር ሆነው ንግግር እንዲያደርጉ አልፈልግም። እኛ የምንፈልገው ግን ሀገሪቷን ለደጋፊዎቻቸው፣ ለተቃዋሚዎቻቸው የጋራ ሀገር እንዴት ሊያደርጓት እንደሚችሉ እንዲነግሩ ነው የምንፈልገው። ስለዚህ የመንግስት ካፓሲቲያቸውን ንግግር ነው እንጂ የምንፈልገው የግንባር ሊቀመንበርነታቸውን ንግግር አልፈልግም። ይህንን ካደረጉ ተስፋችን ከሳምንትም አልፎ የዘለቀልን ሊሄድ ይችላል ማለት ነው። ከዚህ ያነሰ ንግግር ካደረጉ ግን ተስፋችን አሁኑን እየጨለመ ይመጣና ወደ ተቃዋሚ መዋዙሮች ውስጥ እንደምንገባ ምንም ጥርጥር የለኝም። ኮንቴንቱ ምን ይሁን ከተባለ መቼም በፍጹም ግን መቅረት የለባቸውም ብዬ ማስበው አንደኛ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት የሌለ መሆኑን አምነዋል። ስለዚህ በዚህ ባለመኖሩ ምክንያት ሰዎች ጠመንጃ አንስተው ከሀገር ውጭ ወጥተው በተለያየ መንገድ ይህንን መንግስት ለመጣል እየታገሉ ነው። ስለዚህ ይሄ ነገር መቆም አለበት፣ እናስተካክላለን፣ እናንተም እንደዚህ አድርጉ የሚል ጥሪ ማቅረብ አለባቸው። ይሄ በቃ ምንም ቁጥር አንድ ሊደረግ የሚገባው ነው እና ጊዜ ሰጥተን ተጠንቶ ምናምን የሚባል ነገር ነው ብዬ አልጠብቅም። ይህንን ካደረጉ በኋላ ተከታትሎ እንግዲህ በተለያየ ምክንያት በእስር ላይ ያሉ ሰዎች አሉ። ስለዚህ እኔ ከደረቅ ወንጀለኞች ሌላ የፖለቲካ እስረኞች በሙሉ መፈታት አለባቸው ብዬ አምናለሁ። ስለዚህ እነዚህ የፖለቲካ እስረኞች ባለፈው የጀመሩ ጅምሮች አሉ። እነዚህ ጅምሮች ተጠናክረው መቀጠል አለባቸው ብዬ አስባለሁ። ሌላው በሀገር ውስጥ ነፃ እንቅስቃሴ መኖር አለበት። በአስቸኳይ አዋጅ ውስጥ ነፃ እንቅስቃሴ ሊኖር አይችል። ስለዚህ የአስቸኳይ ጊዜ አዋጅ ሳይሆን አሁን የሚያስፈልገን ዶክተር አብይ ለስራ የሚያስፈልጋቸው ጸጥታ ነው የሚያስፈልገኝ። ስለዚህ እኔ በእርግጠኝነት የኢትዮጵያ ሕዝብ ያለምንም የአስቸኳይ ጊዜ አዋጅ ለዶክተር አብይ እና ለካቢኔዎቻቸው ሪፎርማቸውን ለማካሄድ የሚያስፈልጋቸውን ጊዜ ለሚያስጠት ፈቃደኛ እስከሆነ ጊዜ ድረስ ወታደራዊ አገዛዝ አያስፈልገንም። ስለዚህ ይህንን ማስቆም አለባቸው ብዬ አምናለሁ። ስለዚህ እነዚህ አይነት ፖዚቲቭ እርምጃዎችን ከወሰዱ ተስፋችን ይለመልማል። የመፎካከሪያችን ጊዜ እስኪመጣ ድረስ እየተባበርን በሀገራችን ላይ ስራችንን ልንሰራ እንችላለን ብዬ አምናለሁ። በጣም አመሰግናለሁ። አቶ ግርማ ስለ ትብብሩ፣ እኔም አመሰግናለሁ። መለስካቸውንም ለዘገባው እናመሰግናለን። አሁን ደግሞ እንዳልኩት ዛሬ አብላጫውን ዝግጅታችን ከአዲሱ ጠቅላይ ሚኒስትር ወይም ከኢህአዴግ መሪ መምረጥ ጋር በተያያዘ ነው። የዓለም አቀፍ ጉዳዮችን ወይም አስተያየቶችን ይመለከታል። በዚህ ሳምንት የገዢው ፓርቲ የኢህአዴግ ምክር ቤት ሊቀመንበር ሆነው የተመረጡትና የፊታችን ሰኞ የሀገሪቱ ጠቅላይ ሚኒስትር ሆነው ቃለ መሐላ የሚፈጽሙት ዶክተር አብይ አህመድ በሀገሪቱ ስር የሰደደውን የሰብአዊ መብት ቀውስ መፍታት ቀድሚያ ትኩረት እንዲሰጡት ጽህፈት ቤቱ ለንደን የሆነው የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል አሳስበዋል። በዓለም ዙሪያ የህዝቦች ነጻነት ይዞታን የሚከታተለውና ለዲሞክራሲና ለሰብአዊ መብት ከበሬታ የሚሟገተው ሌላው ዓለም አቀፍ ድርጅት ፍሪደም ሃውስ መጪው ጠቅላይ ሚኒስትር የፖለቲካ እስረኞችን መፍታትና አሳታፊ ንግግር መጀመርን ጨምሮ እርምጃዎችን መውሰድ ይኖርባቸዋል ብለዋል። ቆንጅታየ መግለጫዎቹን መሰረት አድርጋ ተከታዩን ዘገባ አሰናድታለች። ለኢህአዴግ ሊቀመንበርነት የተመረጡትና ሰኞ እለት ጠቅላይ ሚኒስትር ሆነው በሀገሪቱ ፓርላማ ቃለ መሐላቸውን የሚፈጽሙት ዶክተር አብይ አህመድና አስተዳደራቸው የሀገሪቱን የሰብአዊ መብት ቀውሶች ለመፍታት የሚያስችሉ ተጨባጭና እውነተኛ እርምጃዎችን በአስቸኳይ መውሰድ አለባቸው ሲሉ የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሌል ሼቲ አሳስበዋል። ዶክተር አብይ ለገዢው ፓርቲ ሊቀመንበርነት የተመረጡበትና ጠቅላይ ሚኒስትርነቱም የሚረከቡበት የአሁን ወቅት በሀገሪቱ ሁለት ዓመት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ የአስቸኳይ ጊዜ አዋጅ የጸናበትና የህዝቡ የሰብአዊ መብት እና ሌሎችም ነጻነቶች በከባዱ ተገድበው ያሉበት ነው ብለዋል። አስቸኳይ ጊዜ አዋጁ በሀገር ውስጥ በኦሮሚያና በአማራ ክልሎች ከባድ የህዝብ ተቃውሞ ገጥሞታል፣ በምዕራባውያን የሀገሪቱ ወዳጆችም ተነቅፏል ብለዋል የአምነስቲ ዋና ጸሐፊ። የአስቸኳይ ጊዜ አዋጁ ከተደነገገ ወዲህ በደቡብ ኢትዮጵያ ሞያሌ ከተማ ቢያንስ 12 ሲቪሎች መገደላቸውና ብዙዎች መቁሰላቸውን ያስታወሰው የአምነስቲ መግለጫ የአስቸኳይ ጊዜ አዋጁ አስፈጻሚ አካል ኮማንድ ፖስት በተሳሳተ የደህንነት መረጃ ምክንያት የተፈጸመ ነው በማለት ድርጊቱን አምኗል ሲል የአምነስቲው መግለጫ አትቷል። ዶክተር አብይ የሚመሰርቱት አስተዳደር የህሊና እስረኞችን በሙሉ በመፍታት ጸረ ሽብር ህጉን ጨምሮ አፋኝ ህጎችን በሙሉ በመሰረዝ ወይም በማሻሻል መጀመር እንዳለበት አምነስቲ ያሳስባል። ማምሻውን ከናይሮቢ ያነጋገር ናቸው የአምነስቲ ኢንተርናሽናል የምስራቅ አፍሪካና የአፍሪካ ቀንድ ሰብአዊ መብት ጉዳዮች አጥኚው አቶ ፍስሀ ተክሌ ዶክተር አብይ መመረጣቸውን አምነስቲም እንደ ብዙዎች ተስፋ ሰጪ አድርጎ እንደተመለከተው ገልጸዋል። የሰብአዊ መብት ድርጅቱ የሚጠብቅባቸውን እርምጃዎችም ዘርዝረዋል። ሁሉም እንደጠበቀው ኢትዮጵያ ውስጥ የማሻሻያ እርምጃዎች መጀመሪያ ነው ብለን እንግዲህ እኛም ተስፋ እናደርጋለን። ብዙ ሰው ሪፎርሚስት ነው ወይም ደግሞ ያለውን ስታተስ ኮ ማስቀየር አቅም እና ፍላጎት አለው ብሎ ያስባል እና በዛ መሰረት እንግዲህ የሳቸውን መምጣት የሚያስደስት ነው። ምክንያቱም እንደምታውቁት እንግዲህ ኢትዮጵያ ውስጥ በተለይ በቅርብ አመታት ባለፉት ሶስት እና አራት አመታት ከፍተኛ የሆነ የሰብአይነት ቀውስ ነበረ። ብዙ ሰዎች ሞተዋል። ብዙ ሰዎች ለረጅም ጊዜ ያላግባብ ፍርድ ቤት ተሰቃይተዋል። ማሰቃየት እርምጃም ተፈጽሞ ይትናል ብለው ሲናገሩ ቆይተዋል። አስሪሺዎች ውስጥ አንሺዎች ውስጥ የሚቆጠሩ ሰዎች ያለ ፍርድ ቤት ትእዛዝ እንደዚሁ ለረጅም ጊዜ ሲታስረው የሚሊታሪ ካምፑ የታሰሩ ነበር ም ይሄ እንግዲህ ሀገሪቷን በመለገ ቅርብ ጊዜ ወደ ቃውስ በሚባል መልኩ ደረጃ ውስጥ አስገብቶ አልነበረ፣ መንግሥቱ የአስቸኳይ ጊዜ አዋጅ እንዲያውጅ ተገዷል። ስለዚህ መንግሥት ወይም ደግሞ ማሻሻያ እርምጃዎች አረጋ ነው ብሎ ከማለቱ አንጻር ዶክተር አብይን ገዢው ፓርቲ ሊቀመንበር አርጎ መምረጡ ለጠቅላይ ሚኒስትርነትም እጩ ማድረጉ ተገቢ ነው ለእናስባለን በመጀመሪያ እንግዲህ አሁን ራሱ ብዙ ሰዎች ከሕግ ውጭ በሆነ ሁኔታ ታስረው ይገኛሉ። እነዛ ሰዎች ያለምንም ቅድመ ሁኔታ እንዲፈቱ ማድረግ መቻል አለባቸው። ምንም እንኳ በቅርብ ጊዜ የተረከቡ ሰዎች ወደ ስድስት ሺህ ሰዎች አካባቢ ተለቀዋል የሚል ነገር ከፌዴራልም ከክልልም ሰማንም ቢሆን ከእነሱ ውስጥ ደግሞ የተወሰኑ ተመልሰው እንደገና እየታሰሩ ነው። ባለፈው እሑድ ዕለት የታሰሩትን እስክንድር በፍቃዱ ማለቴን ተመስገንም ማስታወስ ይቻላል። በግል ቤታቸው ተሰብስበው እያለ ነው። ፍርድ ቤት አልቀረቡም፣ ዋስትናቸው አልተጠበቀም፣ ጠበቃ የላቸውም፣ ታሰሩበት ሁኔታም አስከፊ ነው። ይህንን ስናይ በመጀመሪያ ቅድሚያ ሊሰጠው የሚገባው ነገር ይሄ መሆን አለበት። እስረኞችን ከመፍታት በተጨማሪ እስረኞች ላይ የማሰቃየት እርምጃ የወሰዱ ሰዎች፣ ግለሰቦች፣ ተቋሞች ተጠያቂ ሊሆኑ ይገባል። ከፍተኛ የሆነ የመብት ጥሰት አመቻች ሆኖ የተገኘው የአስቸኳይ ጊዜ አዋጅ አሁን ያለው ለሁለተኛ ጊዜ እንግዲህ ሁለት ዓመት በማይሞላ ጊዜ ውስጥ ከተደነገገው አስቸኳይ ጊዜ አዋጅ ከኢትዮጵያ ዓለም አቀፍ ግዴታዎችና መርሆዎች ጋር በተጣጣመ መልኩ መከለስ አለበት። እሱንም ያደርጋሉ ብለን እንጠብቃለን። ምናልባት ጊዜው ሊፈጅ የሚችል ግን ደግሞ በተመሳሳይ መልኩ በጣም ጠቃሚ የሆነ ነገር ኢትዮጵያ ውስጥ ያለ ሚዲያ ለማህበረሰባዊ ተቋማት ለተቃዋሚ ፓርቲዎች ያለው የመንቀሳቀሻ አውድ በጣም የጠበበ ነው። እንደምታስታውሱት የጸረ ሽብር አዋጁ፣ ቻሪቲ ሴንት ሶሳይቲ ህግ፣ የእርዳታ ድርጅቶችና ማህበረሰብ ተቋማት ህግ ያሉትን ተቋማት በሙሉ ወደ ኋላ መመለሰ ያፈራረሰ ነው እና አሁን ላለው ቀውስ ደግሞ ዋንኛው ችግሩ ይሄ ነው። ስለዚህ ይህንን የሚቀይር እርምጃ ማካሄድ አለባቸው የጸረ ሽብር አዋጁ የሲቪል ሶሳይቲ አዋጁ በዚህ መሰረት መስተካከል አለባቸው እናስባለን። መጪው ጠቅላይ ሚኒስትር ሊጠብቋቸው የሚችሉት ፈተናዎች እንዳሉም ነው የአምነስቲው አጥኚ ያወሱት። እንግዲህ እነዚህ የሰብአዊ መብት ጥሰቶች በባዶ ሜዳ አይደለም የሚተፈጸሙት። ይህንን የፈጸሙ ሰዎች አሉ ወይም በመፈጸሙ ኢንተረስት ያላቸው ሰዎች፣ ጥቅማቸውን ለማስጠበቅ የሚሞክሩ ተቋማት፣ እንግዲህ ይህንን አሻሽላለሁ የሚል ወገን ከነዚህ ተቋማትና ግለሰቦች ተግዳሮት ያጋጥመዋል። እንዴት ያልፉታል? አንደኛ የአመራር ብቃታቸውን ይጠቀማሉ ብለን እናስባል። ፓርቲውም እንግዲህ ያንን ከግምት ውስጥ አስገብቶ ይመስለኛል ገሪቷን ከቀውስ ሊያወጡ ይችላሉ እየገባችበት ካለው ቀውስ ሊያወጡ ይችላሉ ብለው የመረጣቸው ለዚህ አይመስለኛል። ስለዚህ በተወሰነ ደረጃ እምነት ተጥሎባቸው ነው የመጡት። ያ ጥሩ ነገር ነው። ግን ብቻቸውን ያን ማላየግ ይችላሉ ብዬ አላስብም። ፓርቲው፣ በተለይ ደግሞ የመደበኛ ተቋማት ፎርማል ተቋማት ከፍተኛ እገዛ ያስፈልጋቸዋል። በተለይ ፓርላማው እና የፓርላማ አባላት ህጎቹን ሪዳይስ ለማድረግ ህጎቹን በተገቢ ሁኔታ ከአለም አቀፍ ህግ ጋር አጣጥሞ በማውጣት እና በመከለስ ሂደት ውስጥ አስፈላጊውን ትብብር ሊያረዱላቸው ይገባል። ጠቅላይ ሚኒስትሩ በራሱ ህግ አያወጣም፣ ግን ከፓርላማው ጋር አብሮ በመስራት ያንን የሚያደረግ አመኔታም ሊቅልባቸው ይገባል። ይህን የሚያደርጉት ሀገሪቱን ከገባችበት አስከፊ ሁኔታ ለማውጣት ነው። ደዛ ጠቃሚ ነው ብሎ እንደ ሀገር ማሰብ እና ፓርቲ ታማኝነት ይልቅ ለአገር ጥቅም ማስቀደም። ምክንያቱም ህገ መንግስቱ ላይ የፓርላማ አባላት ተጠያቂነት ለህዝቡና ለህሊናቸው እንዲሁም ለህገ መንግስቱ ያንን ነው ቅድሚያ መስጠት ያለባቸው እና እንግዲህ ይህንን በማድረግ አዲሱን ጠቅላይ ሚኒስትር ሊያግዟቸው እና ሊያበረታቷቸው ይገባል። ይህ በዚህ እንዳለ ኢትዮጵያ የህዝቧን ምኞትና ፍላጎት እንድታሟላ ኢኮኖሚያዋም ስኬት እንዲያገኝ ከተፈለገ ዶክተር አብይ አህመድ ቀጣዩን ጠቅላይ ሚኒስትርነት ይይዙ ከረጅም ጊዜ በፊት መከናወን የነበረባቸውን የፖለቲካ ለውጥ እርምጃዎች ለመውሰድ ቁርጠኝነታቸውን ያለማወላወል ማስታወቅ ይኖርባቸዋል ሲሉ መሰረቱ ዩናይትድ ስቴትስ የሆነው ፍሪደም ሃውስ የአፍሪካ ክፍል ዲሬክተር አስገንዝበዋል። መጪው ጠቅላይ ሚኒስትር የአስቸኳይ ጊዜ አዋጁን ማንሳት፣ በቅርቡ እንደገና የታሰሩትን ጨምሮ የፖለቲካ እስረኞችን በሙሉ መፍታት ይገባቸዋል ብለዋል። ከተቃዋሚ የፖለቲካ ፓርቲዎችና ከሲቪል ማህበረሰባት ተቋማት ጋር ሁሉን አሳታፊ የሆነ ንግግር መጀመርና ጸረ ሽብር ህጉንና የሲቪክ ማህበረሰብ ድርጅቶች አዋጁን ጨምሮ ሰላማዊ ተቃውሞን የሚያፍኑ ህጎችን በሙሉ የማሻሻል ወይም የመሰረዝ ሂደት መጀመር ይኖርባቸዋል ሲል ፍሪደም ሃውስ ባወጣው መግለጫ አሳስቧል። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች ዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው። አዲሱ አበበና አሉላ ከበደንን። አሁን በቀጥታ ወደ ሁለተኛው አጋማሽ ስርጭታችን ልንዘልቅ ነው። ለዚህ ክፍል ቀዳሚ ሆነውም ቅንብር ቀደም ብለን ያስተዋወቅ ነው ውይይት በአዲሱ የኢትዮጵያ ጠቅላይ ሚኒስትር መሰየምና አንድምታ ዙሪያ አዎ በትናንትናው ምሽት የጀመርነው ቅንብር ነው። የመጪው የኢትዮጵያ ጠቅላይ ሚኒስትር የሚሆኑት የአዲሱ የኢህአደግ ሊቀመንበር ማንነት በተቃዋሚ የፖለቲካ ድርጅቶች አይን እንዴት ይታያል? ለውጡንስ እንደምን ተቀበሉት ስንል በትናንትናው ምሽት ጠይቀን ከሁለት በውጭ አገር ከሚገኙ ተቃዋሚ የፖለቲካ ድርጅቶች መሪዎች ጋር የጀመርነው ውይይት ነው የሚቀጥለው የአርበኞች ግንባር ሰባት የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የኦሮሞ ዴሞክራሲያዊ ግንባር የውጭ ግንኙነት ኃላፊ ዶክተር ሐሰን ሁሴን ናቸው እንግዶቻችን። አሉላ ከበር ነው ያወያያቸው። በትናንቱ የመጀመሪያውን ክፍል ውይይት ለዶክተር ሐሰን ጥያቄ ሰንዝሮላቸው ነበርና ከዚያ እንነሳለን ደስታና በጥንቃቄ ንቃት እንጠብቃለን ብለዋል ዶክተር ብርሃኑ። እርሶስ ዶክተር ሐሰን የዶክተር አብይ ወደ ስልጣን መምጣት በተጨባጭ እንዲያመጣ የሚፈልጓቸው ለውጦች ምናልባትም ቀዳሚዎቹ እርምጃዎች የትኞቹ ሊሆኑ ይችላሉ ብለው ያምናሉ? በመጀመሪያ ምን አይነት ጠቅላይ ሚኒስትር ነው የሚሆነው የሚለው ጥያቄ ራሱ በቀናት ወይም በተወሰኑ ሳምንታት ውስጥ መልስ የሚያገኝ ይመስለኛል። ምክንያቱም ኢትዮጵያ ባለፉት ሀያ ሰባት አመታት ሁለት ጠቅላይ ሚኒስትሮች ነበረዋት። አንዱ የዩስ ሙላ አንደኛው ደግሞ ፈላጭ ቆራጭ አምባገን ሆኖ እስከ ዕለት ሞቱ የአገሪቷን ሁሉንም ስልጣን በጨብጦ አገሪቷን ሲገዛ የነበረ ነው። የዩስ ሙላ ጠቅላይ ሚኒስትር አሁንም ብለን ተስፋ እናደርጋለን ላለፉት ሶስት አመታት ለደረሰው ግድያ፣ ስርአት እና መፈናቀል ሰበብ የሆኑትን ችግሮች ይፈታሉ ብለን ተስፋ እናደርጋለን። የፖለቲካ ምህዳሩ በመጥበቡ እና በህዝቡ ብቻም ሳይሆን በራሱ በገዢው ፓርቲ ራሱ የውስጥ ዴሞክራሲ ባለመኖሩ ሰዎች ሀሳባቸውም በነጻ ማንሸራሸር የማይችሉበት ሁኔታ ስለተፈጠረ ይሄ ተቀይሮ ሰዎች በኢህአዴግም ውስጥ ያሉ ይሁኑ ከዛ ውጪ ሁሉም ኢትዮጵያውያን የራሳቸውን አስተሳሰብ በነጻ መግለጽ እንዲችሉ በማንነታቸው እንዳሸማቀቁ በህግ ፊት የሁሉም እኩልነት እንዲረጋገጥ የህግ የበላይነት እንዲኖር እንዲሁም ደግሞ ላለፉት ዓመታት በሀገሪቷ ሲያወዛግቡ የነበሩ የፖለቲካ፣ ኢኮኖሚና ማህበራዊ ችግሮች በድርድርና በውይይት መፍትሄ እንዲያገኙ ሁኔታዎችን ለማመቻቸት ዲያሎግ መክፈት አለባቸው ብለን እንጠብቃለን። ለዛም ተገቢ ቦታ እንዲሰጡ እንጠብቃለን። በዛ በኩል ደግሞ የኦሮሞ ህዝብ ትግል እንግዲህ ላለፉት አርባ ሀምሳ ዓመታት ሲካሄድ ነበር። ከዚህ ሁሉ ለየት የሚለው ደግሞ ከአስራ ዘጠኝ ዘጠና አንድ ጀምሮ በሺዎች የሚቆጠሩ የኦሮሞ ልጆች በእስር ቤት እየማቀቁ ያሉበት ሁኔታ ነው ያለው። ስድስት ሺህ እስረኞች ቢለቀቁም አሁንም በሺዎች የሚቆጠሩ እስር ቤት ናቸው። እነሱ እንዲለቀቁ እንፈልጋለን። አንድ ሰው በማንነቱ በፖለቲካ መታሰር የለበትም። ሁሉም የፖለቲካ እስረኞች መፈታታቸው ይህን ጠቅላይ ሚኒስትር ከሚጠብቁ ትላልቅ ኃላፊነቶች ይመስሉኛል። ዶክተር ብላነው እንዳነሳው ይሄ ኃላፊነታቸው የሚያስቀና አይደለም። ብዙ ተግዳሮቶች ከፊታቸው ተደቅነዋል። አገሪቷን ወደ አንድነትና ወደ ተረጋጋ ፖለቲካ መውሰድ፣ አገሪቷን ከቀውስ ውስጥ አስወጥቶ የተረጋጋና ቀና የሆነ መንገድ ማስያዝ በጣም ትልቅ ትግስትን የሚጠይቅ ትልቅ መተባበርን የሚጠይቅ ትልቅ ድጋፍን የሚጠይቅ ጉዳይ ስለሆነ የእኛ ድርጅት የሚፈለገውን ድጋፍ ለማድረግም ሆነ የሚጠበቅብንን ኃላፊነት ለመወጣት ዝግጁ መሆናችንን በመግለጫ ውስጥ አካተናል። መልካም። የመጨረሻውን ጥያቄን ጀምረውታል። የብረቱ ፈተናዎች ባሉበት ውስጥ የተቀበሉት ኃላፊነት ስለሆነ ቀላል እንዳልሆነ ገልጻቸዋል። ሁለታችሁም፣ ይሁንና አንድ ጠቅላይ ሚኒስትር ተስፋ የሚፈነጥቅ ቀደም ብሎ ያሏቸዋቸውን በርካታ ፈተናዎች እንዲወጣ የሚፈለገውን ያህል የሚቀርቡ ጥያቄዎች የሚደረደሩትን ያህል እድል ሊሰጠውም ይገባልና የተባሉትን ጥያቄዎች መመለስ የሚያስችል አዝማሚያ መጀመሩንም አብሮ ማየትም እንዳለ ሆኖ በየፊናችሁም እንደምትወክሉት የፖለቲካ ድርጅት የሚከተላችሁ ሕዝብ አለና ለሕዝብ ጥያቄ መልስ በማግኘቱ ላይ እናንተ ሚና አላችሁና። ዶክተር ሐሰን፣ የኦሮሞ ዲሞክራሲያዊ ግንባር በተጨባጭ ምን ሊያደርግ ይገባል ይችላል ይላሉ? የለውጡ አካል በመሆን በበኩላችሁ ምን ታደርጋላችሁ? አንድ ሁለት ብለው እንዲጠሩልኝ። ለምሳሌ ያህል የሚሆነው የኦሮሞ ዴሞክራሲያዊ ግንባር ከተቋቋመ ጀምሮ የኦሮሞ ህዝብ ትግል ከውጭ ሳይሆን ከሀገር ቤት ውስጥ እንዲንቀሳቀስ በነብጥ ሳይሆን ደግሞ በሰላማዊ ትግር እንዲካሄድ ጥሪ ሲያደርግ የነበረ ነው። ኢትዮጵያ ውስብስብ ችግር በሰላማዊና በድርድር እንዲፈታ ጥሪ ስናቀርብ ቆይተናል። ቻቻል ፖለቲካ እንዲስፋፋ የበኩላችንን አስተዋጽኦ አድርገናል። የእኛ ትልቁ ፍላጎትና ስራ ላይ ለማዋን የምንፈልገው ከህዝባችን ጋር ሆነን ህዝቡ ላይ የሚደርሰውን ችግር ተጋፍጠን ተስፋውንም ከእሱ ጋር እየተጋራን አገር ቤት ውስጥ በመሆን በሰላዊ መንገድ የህዝባችንንና መላዊ ሀገሪቱን ትግል ማካሄድ ነው የምንፈልገው። ከዛው አንጻር ደግሞ አዲሱ ጠቅላይ ሚኒስትር ሆነ የኢትዮጵያ ህዝብ ሰላምን እንደሚፈልጉ፣ በድርድር እንደሚያምኑ፣ እንደኛው አዲስ ሁኔታ በኢትዮጵያ ውስጥ እንዲፈጠር እንደሚፈልጉ፣ ግድያ ስርዓትና መሰደድ እንዲቆም እንደሚፈልጉ ተስፋ እናደርጋለን እና ይህንን ሁሉ ማየት ከውጭ የሆነን ሳይሆን አገር ቤት ውስጥ በመሆን ትግላችንን ከዛ ለማካሄድ እንፈልጋለን። ከዚሁም ጋር ይዞ ማንኛውንም የሚፈለግብንን አስተዋጽኦ ባለውን ተበክሮ መሰረት ለማበርከት ከምንገሄቡም በላይ ዝግጁ ነን። መልካም ዶክተር ብርሃኑ በድርጅታችሁ አርበኞች ግንቦት ሰባት በኩልስ ከድርጅት ትልሞቻችሁም ባሻገር ጭምር በተጨባጭ የለውጡ አካል በመሆን በእናንተስ በኩል ምን ልታደርጉ ትችላላችሁ? በቅርብ ርቀት የሚታዩችሁን ለዚህ መነሻ ይሆን አንዱ በመጀመሪያ አንደኛ ዶክተር አብይ የተመረጡት ከኢትዮጵያ ማህበረሰብ ውስጥ የአንድን ማህበረሰብ ጥቅምና ፍላጎት ለማስፈጸም ሳይሆን በአጠቃላይ አገሪቱን እንደ አገር፣ ህብረተሰቡን እንደ ህብረተሰብ አይተው ለሁሉም እኩል የሆነ ቅድም፣ እንዳልኩት፣ ህብረተሰቡ የመረጠው በህብረተሰቡ ፈቃድና ፍላጎት የሚተዳደር ስርዓት ለመፍጠር ያደረገውን እንቅስቃሴ ከፊት ሆኖ ለመምራት ነው። ይህን የሚያደርጉበት ይሄ ዛሬ የእሳቸው መመረጥ በእርግጠኛነት መናገር ባይቻልም በኢህአዴግ ውስጥ እንደ ድርጅት ይሄ የምርጫ ውጤት በኢህአዴግ ውስጥ በለውጥ ፈላጊዎችና ለም ባለበት መሄድን ወይም ትንሽ ጥገና ፈልጋለን ጥናዊ ለውጥ አድርገን መሄድ እንፈልጋለን የሚሉ ሀይሎች ባደረጉት ሽኩቻ በዛ ለውጥ የሚፈልገው ሀይል አሸንፎ የወጣበት ሁኔታ ከሆነ ያለው ለውጥ የማይፈልግ ሀይልም በዛ ውስጥ ሊኖር ይችላል። ይሄ ለውጥ የማይፈልገው ሀይል በተለይ በደህንነትና በመከላከያው አካባቢ አቅም ያለው ሀይል ነው። ይሄንን የለውጥ እንቅስቃሴ ይሄን ለውጥ የማይፈልጉ ሀይሎች በዚህ ውስጥ ካሉ ያላቸውን ሀይል በመጠቀም ይህንን የለውጥ እንቅስቃሴ ለመግታት ሊሞክሩ የሚችሉበት ሁኔታ አለ። በመጀመሪያ ማለት የምፈልገው እንዲህ አይነት ሀይሎች ካሉ ይሄ ለውጥ አንድ የተወሰነን አካባቢ የተወሰነን ህዝብ የተወሰነን ድርጅት ለመጉዳት የሚመጣ ሳይሆን ለሁሉም ኢትዮጵያዊ እኩል የሆነ የፖለቲካ መድረክ ለመፍጠር የተደረገ ስለሆነ ይሄንን ለማሰናከል የሚደረግ እንቅስቃሴ ውስጥ እንዳይገቡ፣ በመጀመሪያ ይሄ ለውጥ በቂም በቀል እንዱን አጥፍቶ ሌላውን አልምቶ የሚሄድ ሳይሆን ሁሉንም እንደ አገር ይዞ መሄድ የሚፈልግ ለውጥ እንደሆነ ተረድተው ከእንዲህ አይነት እንቅስቃሴ ይታቀባሉ ብዬ ተስፋ አደርጋለሁ በእኔ እምነት ይሄ ነገር ገና የለየ ነገር አይደለም። በማንኛውም ለውጥ ጊዜ እንደሚደረገው ገና ብዙ ትግሎች የሚካሄዱ ይመስለኛል። በዚህም ምክንያት ይሄን ነገር እንዳለቀ አድርገን ሁሉን ነገር ችንን አጣጥፈን የምንቀመጥበት ነገር አይደለም። ይሄ እውነተኛ የለውጥ ሂደት ለማስጀመር መፈለጋቸውን የሚያሳዩ የቃላት ብቻ ሳይሆን በተግባር የሚገለጹ እንቅስቃሴዎች እስኪታይ ድረስ የኢትዮጵያ ሕዝብ እኛም እንደ ድርጅት ነቅተን የምንጠብቀውና ይህን የለውጥ እንቅስቃሴ ለመቀልበስ የሚደረግ ምንም አይነት ነገርን ይህን ለውጥ ያመጣው የህዝብ ትግል እንደሆነ ስለምናውቅ ይሄ የህዝብ ትግል አሁንም ይሄ የለውጥ እንቅስቃሴ ዳር እስኪደርስ ድረስ ነቅቶ መጠበቅ፣ ትግሉንም ማድረግን መቀጠል እንዳለበት እናምናለን እንደ ድርጅት። ይሄ ግን ግልጽ የሆነ መስመር ከያዘና በእርግጥም ወደ እውነተኛ ዴሞክራሲያዊ ስርአት የሚደረግ እንቅስቃሴ መሆኑን የሚያሳዩ ምልክቶች በደንብ ከታዩ በቃላት ብቻ ሳይሆን እንዳልኩት በተግባር መታየት ከጀመሩ በኋላ እኛ እንደ ድርጅት የምንፈልገው እንዲህ አይነት የስርዓት ለውጥ እንዲመጣ ነው። ያ የስርዓት ለውጥ በጉልበት መምጣት አለበት ብለን አናምንም፣ አምነንም አናውቅም። ምርጫ ስላታጣ ነው እንዲህ አይነት ትግል ውስጥ የተገባው። ያ መስመር እውነተኛ ዴሞክራሲያዊ ስርዓት ለመፍጠር የሚደረግ እንቅስቃሴ መሆኑን ካየን ያን ደግሞ በተግባር ምሮ ማሳየት እስከቻሉ ድረስ እንደዛ አይነት በሰላማዊ መንገድ የሚደረግ ሽግግር የሚፈጠርበት ሁኔታ እስካለ ድረስ በምንም መልኩ ለመተባበር በምንም መልኩ ይሄንን አዲስ ስርዓት የማዋለድ ስራ አብረን ለመስራት ዝግጆችንን። ግን ከእውነተኛ ዴሞክራሲያዊ ስርዓት ውጪ የሚመጣ እውነተኛ ዴሞክራሲያዊ ስርዓት ማነሰ ሊፈጠር የሚችል ምንም አይኢትዮጵያ ሕዝብ እንደማይፈልግ በግልጽ አሳይቷል። ደም ገብቶበታል። ሞቷል። ተቀጥቅቷል። ዝም ብሎ ኃይለማርያም ተነስቶ ዶክተር አብይ የሚመጣ አይደለም እውነተኛ የለውጥ ለውጥ እንዲኖር ነው የአይ ስርዓት ለውጥ የሚመጣ መሆኑን የሚያሳይ በቂ ተግባራዊ ምልክቶች ካየን ዚህ ሂደት ላይ አብረን የማንሰራበት ምንም ምክንያት የለም። መልካም። ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ሀሰን ሁሴን የኦሮሞ ዲሞክራሲያዊ ግንባር የውጭ ግንኙነት ኃላፊ፣ ለጊዜያችሁ አመሰግናለሁ። ጊዜ ስጥልኝ፣ በጣም አመሰግናለሁ። አንዱራ አድማጮች ተከታዩም ቅንብር ከዚሁ ርዕስ ጋር ያቆየናል። ይህም ከትናንትናው ምሽት ቅንብር የቀጠለ ነው። አዲሱ የኢህአደግ ሊቀመንበር ዶክተር አብይ አህመድ ነገ ሰኞ የጠቅላይ ሚኒስትርነት ስልጣናቸውን በይፋ ይረከባሉ። በቃለ መሐላ ፓርቲያቸውና የኢትዮጵያ መንግስት በሀገር ውስጥና በዓለም አቀፍ መድረክ ለረጅም ዓመታት የሚወቀስበትንና እየተወቀሰም የሚገኝበትን የዲሞክራሲያዊ መጓደልና የሀገሪቱን የሰብአዊ መብት አያያዝ ለማሻሻል እስረኞችን፣ ለመፍታትና በእስር ቤቶች ውስጥ ይፈጸማሉ የሚባሉትን የማሰቃየት ድርጊቶች የማስቆም እርምጃ በአጭር ጊዜ ውስጥ መውሰድ ይችሉ ይሆን የሚል ጥያቄን ያነሳችው ጽዮን ግርማ በኢትዮጵያ የሚገኙ አራት ጠበቆችን አነጋግራ በትናንቱ የመጀመሪያ ክፍል ዝግጅቷ የሁለቱን ጠበቆች አስተያየት አሰምተናል። ለዛሬ የቀረውን እንደሚከተለው ታቀርባለች። ዶክተር አቢይ አህመድ ፓርቲያቸው ኢህአዴግ እና ኢትዮጵያን የሚያስተዳድረው መንግስት የሚወቀስበትን የዲሞክራሲ አለመኖርና የሰብአዊ መብት ጥሰት ለማሻሻል ከሰሩ ለውጥ ማምጣት ይችላሉ የሚል እምነት ያላቸው ሌላው ጠበቃ አቶ ወንድሙ ኢብሳ ናቸው። አንድ ግለሰብ እንዲህ በጥቅሉ ስታይ፣ በተለይ በኢትዮጵያ ተጨባጭ ሁኔታ፣ በተለይ ደግሞ በኢህአዴግ እጅግ በጣም ጠጥመለመለና እጅግ በጣም ውስብስብ በሆነ ፖለቲካ ውስጥ ለውጥ ማምጣቱ በጣም ይከብደዋል። ለውጥ ግን ማምጣት ይቻላል። በአንድ ሀገር ውስጥ ሶስት መሰረታዊ ነገሮች ወይም ደግሞ ሶስት ጉልቻዎች የሚባሉ የሕግ በላይነትን ከፍ የሚያደርጉ አሉ። እነዚህም፦ አንድ የሕግ በላይነት፣ ሁለት ዲሞክራሲያዊ ስርአት፣ ሶስት ሰብአዊ መብቶች። እነዚህ ሶስቱ የሚወራረሱና የሚደጋገፉ ስለመሆኑ እነዚህ ሶስቱን እኚህ መሪ በትክክል የተረዱ ይመስሉኛል። እነዚህ ሶስቱን ስራ ላይ የሚያውሉ ከሆነ ኢትዮጵያን ወደ ተሻለ ተስፋ ሊያሸጋግራት ይችላል። እንደምንረዳው ኢትዮጵያ ውስጥ ያሉ ክሶች በአብዛኞቹ መቼም ደረቅ ወንጀልን እንደ ወንጀል የሚቆጥር የለም። በኢትዮጵያ ውስጥ እጅግ በጣም በርካታዎችና አሰልቺ የሆኑ ክሶች የፖለቲካ ክሶች ናቸው። ገዢ ፓርቲና መንግስትም ላለፉት ሀያ ሰባት ሀያ ስድስት ዓመታት ምንም አንድም የፖለቲካ እስረኛ የለም ብሎ አፉን ሞልቶ በጣም አሳፋሪ ነገር ስናገሩ ከቆዩ በኋላ አሁን በቅርቡ ደግሞ በሁለት አፍ አንዱ አፍ አሁንም የፖለቲካ እስረኛ የለኝም ስል፣ ሌላው አፍ ደግሞ አይ የፖለቲካ እስረኛ አለ እያሉ፣ ትልቁ ወሳኝ ግን ከሰባት ሺህ በላይ ወይም ደግሞ በሺዎች የሚቆጠሩ የፖለቲካ እስረኞችን ፈጥተዋል። አሁንም በጣም ሺዎች እስር ቤት ያሉት እና እነዚህም ሰብአዊ መብቶችን ለማስከበር አዲሱ ጠቅላይ ሚኒስትር ሰብአዊ መብቶች ሊከበሩ የሚችሉት በዲሞክራሲያዊ ስርዓትና በሕግ በላይነት መስፈን መሆኑን የተረዱ ይመስለኛል፣ የሚረዱም ናቸው። ይሄንን ካልተረዱ አሁንም በአደጋ ውስጥ ነን። የሕግ በላይነት መስፈን እንደገና ተመልሶ የዲሞክራሲ መኖርና የሰብአዊ መብቶች መከበሩንም ያረጋግጣል። ስለዚህ ዲሞክራሲያዊ ሰብአዊና የህግ በላይነትን በኢትዮጵያ ውስጥ ለማምጣት በቁርጠኝነት የራሱንም ገዢ ፓርቲ የሆነ ወይም ደግሞ ያለውንም መንግስት ስም ብቻ አይደለም ጉልቻ ቢለዋወጥ አይደለም በከበደ ሀጎስ ገመደ ዮሐንስ መለዋወጥ ሳይሆን መሰረታዊ የሆነ አስተሳሰብ በእነዚህ ሶስቱ ነገሮች ላይ የህግ በላይነት ከፍታ ነጥቡ ከፍተኛ መሆኑ በዓለም ላይ ኢትዮጵያ በእነዚህ ሶስቱ ነጥቦች በሁለት ሺ ስምንት በሁለት ሺ አስር በሁለት ሺ አስራ አንድ ና በሁለት ሺ አስራ ሁለት ወደ አንድ መቶ ሀምሳ አገሮች በእነዚህ ሶስቱ አሁን በጠቀስኳቸው ተፋ የሚጣልባቸው ነጥቦች ላይ ተገምግማ አንድ መቶ ሀምሳ አገሮች ከወደ መጨረሻዎቹ ተርታ ነው የምትገኘው። ሌላ የዓለም አገሮች ወደ ሀምሳ ሶስት ከመቶ ፐርሰንት እና በላይ ሲያገኙ ኢትዮጵያ በዚህ በሚዲያ የይዞታ ተጽዕኖነት አስራ ሁለት ከመቶ ነው። ሁሉም ደግሞ ሚዲያ እና ፖለቲካንም ጫና ወይም ቁጥጥር በሚመለከት እንደዚሁ በጣም ዝቅ ያለ ነው። ከመቶ አምሳ ሀገሮች የሚያመለክተው የመደራጀት የመሰብሰብ እና ሰላማዊ ሰልፍ የማድረግ ሀሳብን በነጻነት በህገ መንግስቱ መሰረት ምንም ሳይዙ በሚደረገውም ሁኔታ ባኩል እንዲሁ እጅግ በጣም የወረደ ነው። በመጨረሻ የዳኝነት ስርዓትና ነጻነትን ለማስከበር ያለው ብቃት ቢሆን ከላይ ከጠቀስኳቸው በአንጻራዊ መልኩ ስንሰ የተሻለ ቢሆኑም አሁንም በዚህ በኩል አርባ ሶስት ከመቶ ፐርሰንት አካባቢ ነው ያገኘችው። ሌላኛው ጠበቃ አቶ አለልኝ ምህረቱ እንደ አቶ ወንድሙ ሁሉ የህግ የበላይነት ጉዳይ እንደሚያሳስባቸው ይናገራሉ። ከሁሉ በላይ ደግሞ በአስቸኳይ ጊዜ አዋጅ ስር ያለች ሀገርን መረከባቸው የህዝቡን ጥያቄ ለመመለስ ውስብስብ ያደርግባቸዋል የሚል እምነት አላቸው። ከእርሳቸው የምጠብቀው በመጀመሪያ በሀገሪቱ ህገ መንግስት መሰረት አዲስ ጠቅላይ ሚኒስትር ፊሾም የራሱን ካቢኔ ያደራጃል። ዶክተር አብይም እንግዲህ በምክር ቤቱ፣ በህዝብ ተወካዮች ምክር ቤት ስልጣኑ ከጸደቀላቸው ያው የራሳቸውን ካቢኔ እንደሚያደራጁ ይጠበቃል። ካቢኔውን ሲያደራጁ ግን ምናልባት በአሁኑ ሰዓት በኢትዮጵያ ያለውን የህዝብ ጥያቄ ግምት ውስጥ አስገብተው ያደራጃሉ የሚለው አንዱ የሚጠበቀው ነገር ነው። ሌላው ትልቅ ኢሹ ሆኖ የሚነገረው የፖለቲካ እስረኞች አሉ የሉም የህሊና እስረኞች አሉ የሉም የሚለው ነገር ነው። እና እኔ አሁን የምነሳው ከጸረ ሽብርተኝነት አዋጁ ነው። የጸረ ሽብርተኝነት አዋጁ በራሱ ሶስት ነገሮች ያስቀምጣል። አንደኛ የፖለቲካ ዓላማ ይዞ ይላል፣ ሁለተኛ የሃይማኖት ዓላማ ይዞ ይላል፣ ሶስተኛ የአይዲዮሎጂ ዓላማ ይዞ ይላል። እነዚህን ዓላማዎች ይዞ ህገ መንግስታዊ ስርዓቱን ለማፈራረስ ህዝብ የህዝብን ንብረት ለማውደም እያለ ብዙ ነገሮች ይዘረዝራል። እና አቃቤ ህግ ክስ ሲያቀርብ ይህን መሰረት አድርጎ ነው አንዱ በተከሳሾች ላይ የሚያቀርበው ክስ የፖለቲካ አላማ ይዘው ብሎ ነው የሚነሳ ገና ከመጀመሪያው። ከዚህ አንጻር የፖለቲካ እስረኛ የለም ለማለት የሚያስችል አይመስለኝም። ምክንያቱም የጸረ ሽብርተኝነት አዋጁም ራሱ ይናገራል፣ አቃቤ ህግም ክሱ የሚመሰረተው እንዲሁ የፖለቲካ አላማ ይዘዋል በሚል ነው። እነሱ ይህን እያሉ ባሉበት ሁኔታ አንዱ የፖለቲካ እስረኛ የለም ለማለት የሚያስቸግር ይመስለኛል። ከዚህ አንጻር እንግዲህ አዲሱ ጠቅላይ ሚኒስትር ከፍተኛ ህዝብ ጥያቄ ባለበት ሁኔታ ነው። ከባድ ፈተና እንደሚገጥማቸው ይጠበቃል። ይህን የህዝብ ጥያቄ ለመመለስ የመጀመሪያው መደረግ የሚኖርበት እንደ እኔ እምነት ህዝቡን ወደ ሰላም የሚመልሰው ነገር ነው። ህዝቡ እያነሳ ያለውን ጥያቄ አስቀድሞ መመለስ ነው። በተለይ እኔ አሁን የህዝቡን ጥያቄ እንዲያው በጊዜው ካለው ሁኔታ አንፃር አሁን ጥያቄውን ከመመለስ ይልቅስ በአስቸኳይ ጊዜ አዋጅ መያዙ ራሱ እኔ ብዙም እንትን አላለኝም። ህዝቡን ቢያወያዩት የስድስት ወር አስቸኳይ ጊዜ አዋጅ ከማወጅ የስድስት ቀን ውይይት እርግጠኛ ነኝ ብዙ ብዙ በጣም ብዙ ነገር ሊለውጥ እንደሚችል ነው ማስበው ና ይህም ራሱ አንድ የቤት ስራቸው እንደሚሆን ነው የምጠብቀው። ነኝ የህግ ባለሙያዎቹ የሚያነሱትና ኢህአዲግ የሚተችበት የዴሞክራሲና የሰብአዊ መብት ጥያቄዎች ሰኞ በሚመረጡት አዲሱ ጠቅላይ ሚኒስትር ምላሽ ያገኝ ይሆን የሚለው ጥያቄ የብዙዎች የሆነ ይመስላል። እኛም ጥያቄያችንን ይዘን ማወያየታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አድማጮች አሁን የመጨረሻው ቅንብር አፍሪቃን ቅርሶች ባዳነች ፍሳዬ፣ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዶክተር አብይ አህመድ በኢህአዴግ ሊቀመንበርነት መመረጥ፣ የደቡብ ሱዳን ተቃውሞ መሪ ማቻር ከቁም እስርነት መፈታት እንዳለባቸው ኢጋድ አስታወቀ የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅርብራችን የምንመለከተው። የዋሽንግተን ፖስት ድረገጽ ኢትዮጵያ ውስጥ አዲስ የኢህአዴግ ሊቀመንበር ስለመመረጣቸው ዘግቧል። አሁን በኢህአዴግ ሊቀመንበርነት የተመረጡት ዶክተር አብይ አህመድ የአገሪቱ ጠቅላይ ሚኒስትር እንደሚሆኑ የገለጸው ዘገባው የአመራሩ ለውጥ ፈጣን የኢኮኖሚ ዕድገት በማሳየት ላይ ካሉት የአፍሪካ ሀገሮች አንዷ በሆነችው ኢትዮጵያ ያለውን የተቃውሞ ሁኔታ ሊያረግብ እንደሚችል ይገምታል ዘገባው። ቀጥሎም ሊቀመንበር ሆኖ የተመረጡት ካለፉት ሁለት ዓመታት ወዲህ ተቃውሞ ሲካሄድባት ከቆየው ኦሮሚያ ክልል መሆኑ ራሱ የፖለቲካ ተቃውሞውን ሊያረግብ የሚችል ወሳኝ እርምጃ ነው ይላል። በኦሮሚያ በሚካሄደው ተቃውሞ ከሚነሳው ዋና ነጥብ አንዱ የሥልጣን ቦታ አላገኘንም የሚል መሆኑን ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሁፍ አውስቷል። ዶክተር አብይ በዘመናዊ የኢትዮጵያ ታሪክ የመጀመሪያው የሀገሪቱ ኦሮሞ መሪ ይሆናሉ ካለ በኋላ ዘገባው በሀገሪቱ በመካሄድ ላይ ያለውን ተቃውሞንም ለማርገብ ይችላሉ ተብሎ እንደሚታመን ጠቅሷል። በኦሮሚያ ክልል መቱ ከተማ ላይ ሰዎች ሌሊቱን ሙሉ መንገድ ላይ ሲጨፍሩ ማደራቸውን እንኳን ደስ ያለን ይባባሉ እንደነበር አንዱ ሰላም የተባለ የምህንድስና ተማሪ መግለጹን፣ ሰዎች አሁን ሁኔታዎች ይለወጣሉ የሚል ተስፋ እንዳላቸውና ሌላ ሰው ቢመረጥ ኖሮ ተቃውሞው ይቀጥል ነበር ሲል ተማሪው መናገሩን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። ዶክተር አብይ ለድርጅቱ ሊቀመንበርነት ሊያሸንፉ የቻሉት ዋናው ተወዳዳሪያቸው የኢህደን ተወካይ ደመቀ መኮንን በምክትል ጠቅላይ ሚኒስትርነት ቦታቸው ለመቀጠል ሲሉ ከውድድሩ በመውጣታቸው ነው። ይህ የሚያሳየውም የብዙሐንነት ቦታ ያላቸው የአማራና የኦሮሚያ ድርጅቶች ውህደት ፈጠሩ ማለት ነው ይላል ዘገባው። ዶክተር አብይ ከጠቅላይ ሚኒስትር ስልጣናቸው ከተሰናበቱት ኃይለማርያም ደሳለኝ የሚለዩት ካለፉት ሁለት ዓመታት ወዲህ ሲካሄድ የቆየው ህዝባዊ የተቃውሞ ውጤት መሆናቸው ነው ይላል ዘገባው። በኦሮሚያ ክልል የሚካሄደው ተቃውሞ ባሳደረባቸው ጫና ምክንያት ካለፉት ሁለት ዓመታት ወዲህ የኦሮሞ ህዝባዊ ዲሞክራሲያዊ ድርጅት በገዢው ኢህአዴግ ውስጥ የተቃዋሚነት ሚና መጫወት ጀምሯል። በተለይም ዶክተር አብይና ባልደረባቸው ለማ መገርሳ የመሪነቱን ቦታ ከያዙበት ጊዜ አንስቶ በማለት ዘገባው አስረድቷል። የተቃውሞ እንቅስቃሴው ወደ ሰሜን አማራን በመዳረሱ በገዢው ፓርቲ ከሚንጸባረቀው የመከፋፈል ዝንባሌ ጋር ተዳምሮ በአገሪቱ የፖለቲካ ቀውስ አስከተለ። ከዚያም እስረኞች ተፈቱ። ጠቅላይ ሚኒስትሩ ከስልጣን እንደሚሰናበቱ አስታወቁ። በመጨረሻም የአስቸኳይ ጊዜ አስተዳደር ታወጀ ሲል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። በሌላ በኩል ደግሞ ዶክተር አብይ አህመድ ለስርዓቱ አዲስ እንዳልሆኑ የዋሽንግተን ፖስት ጋዜጣ ድረ ገጽ ሲገልጽ በወታደራዊ ኃይል ሌተና ኮሎኔል ሆነው እንዳገለገሉ በሀገሪቱ ውስጥና ከሀገሪቱ ውጭ የስለላ ተግባር ያካሄዳል የሚባለውን የጸጥታ አገልግሎት የፈጠሩ ናቸው ይላል ዘገባው። ዳንኤል ብርሃን የተባሉ ጦማሪ በበኩላቸው የዶክተር አብይ መመረጥ ትንሽ ያስገርማል። ለተመረጡበት ቦታ የሚመጥን ባህሪም ሆነ ልምድ የላቸውም። ብዙ ሰዎች የሚያስቡት ኦሮሞ ቢመረጥ ለጥቂት ጊዜም ቢሆን ሰላም ይገኛል የሚል ነው። እኔ ግን እጠራጠራለሁ ሲሉ መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የብሪታንያዊ ዜና ስርጭት ኮርፖሬሽን ቢቢሲ በበኩሉ ዶክተር አብይ የመሰላቸውን የሚናገሩ ብቃትና አካታች የሆነ የአሰራር ስርት ያላቸው ናቸው ይላል። በአገሪቱ ያሉት ተቃዋሚዎች ታዲያ በኢትዮጵያ ያለው የእርካታ ጉድለትና የተቃውሞው መንስኤ መፍትሔ እንዲያገኝ ለማድረግ ከቻሉ መጻኢ ዕድሉ ብሩህ ይሆናል የሚል ጥንቃቄ የታከለበት ተስፋ እንዳላቸው መግለጻቸውን የቢቢሲው ድረ ገጽ አውስቷል። ቃል ኪዳን ይበልጣል የተባሉ ተንታኝ ዶክተር አብይ አህመድ ከባድ ሥራ እንደሚጠብቃቸው ገልጿል። በአራቱ የገዢው ፓርቲ ድርጅቶች መካከል የሚካሄደውን የሥልጣን ሽኩቻና ባለው ሁኔታ ያለመርካቱ ጉዳይ ካለፈው የሚወርሱ መሆናቸውን የቢቢሲው ድረ ገጽ ዘገባ አክሏል። የኢትዮጵያ መንግስት፣ በአገሪቱ የፖለቲካ ውይይት ለማስፋት የገባውን ቃል እንዲተገብር ያስፈልጋል ይላሉ ተንታኙ። በኢትዮጵያ ምክር ቤት የአስቸኳይ ጊዜ አስተዳደር እንዲታወጅ ሲወሰን ዶክተር አብይ በምክር ቤቱ ስብሰባ ባለመገኘታቸው በብሔራዊ የአስቸኳይ ጊዜ አዋጅ ላይ ያላቸው አቋም አይታወቅም። ነገር ግን ዶክተር አብይ ለውጥ ለማምጣት ከተዘጋጁት ወጣቶች ቡድን አንዱ ተደርገው እንደሚታዩና የእሳቸው መመረጥ ተቃውሞን ለማርገብና መንግስት ሕዝቡ የሚያቀርበውን ጥያቄ ለማየት ጊዜ እንዲያገኝ ያደርጋል የሚል እምነት እንዳለ ዘገባው ጠቅሷል። በሌላ በኩል ደግሞ ዶክተር አብይ ኢህአዴግ ውስጥ ለረጅም ጊዜ የሰሩ በመሆናቸው በለውጥ አራማጅነት ለመፈረጅ ያስቸግራል የሚሉም እንዳሉ ቢቢሲ ድረገጽ ላይ የወጣው ጽሁፍ አውስቷል። ሮይተርስ የዜና አገልግሎት ደግሞ የምስራቅ አፍሪካ ኢኮኖሚ ትብብር በይነ መንግስታት ኢጋድ የደቡብ ሱዳን የአማጺያ መሪ ሪክ መቻር ግጭትን እንዲያወግዙ ቅድመ ግዴታ ተሰጥቷቸው በተቻለ ፍጥነት ከቁም እስርነት መለቀቅ አለባቸው ማለቱን ዘግበዋል። ስምንት የኢጋድ አባል አገሮች ባለሥልጣኖች ባለፈው ሰኞ ከተሰበሰቡ በኋላ ባወጡት መግለጫ ካቻምና አንስቶ ደቡብ አፍሪካ ውስጥ የተያዙት መቻር ከደቡብ ሱዳን ጋር ከሚዋሰኑት ሀገሮች ውጪ በሆነ ማንኛውም አገር ለመሄድ ይፈቀድላቸው ይላል። የደቡብ ሱዳን መንግሥት ቃል አቀባይ ማይክል ማኩዬ ሉት ጁባ ከኢጋድ ውሳኔ ጋር ችግር የለባትም፣ ይሁንና መቻር አዲስ አበባ በሚካሄደው የሰላም ንግግር እንዲሳተፉ መፈቀድ የለበትም ማለታቸውን ሮይተርስ የዜና አገልግሎት ገልጿል። የማቻር የአማጺያን ድርጅት የኢጋድን መግለጫ እያጠና መሆኑን ምላሽ እንደሚሰጥም መናገራቸውን የማቻር ቃል አቀባይ ገልጸዋል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።